የመጀመሪያው መለወጥና ውጤቶቹ አሁን እኔ እግዚአብሔር አልለወጥም እናንተ ያዕቆብ ልጆች ስለዚህ የጠፋችሁ አይደላችሁም የሚለውን በምናስብበት ጊዜ ወደ አይምሯችን መምጣት ያለበት ጥያቄ መለወጥ የሚለው ነገር እንዴት ነው የሚገባን ምን ማለት ነው? ይህንን ለማስረዳት እኔ የተለያዩ ዲክሽነሪዎችን አይቻለሁ እና ከዚህም በፊት የነገርኳችሁን የሳይንስ ትርጉሞችን ስለመለወጥ አስቀምጫለሁ። ግን በተለያዩ መዝገበ ቃላቶች ላይ መለወጥ የሚለው ነገር አንድን ነገር ካለው ነባራዊ ሁኔታ ማለት ካለው ተጨባጭ ሁኔታ መቀየር እና የተለየ ማድረግ ማለት ነው መለወጥ ማለት ወይም መለወጥ ማለት አንድ አካባቢ ገጽታውን ከነበረው ሁኔታ ልዩ ተደርጎ ሲቀየር ተለወጠ እንላለን። አንድ ነገር አሮጌ ሲሆን አሮጌው ነገር ደግሞ ታድሶ አዲስ ሲመስል ምን ሆነ ነው የምንለው? ተለወጠ እንላለን። እና ይሄ የመለወጥ ዲክሽነሪያዊ ወይም መዝገበ ቃላታዊ ትርጉሞች ናቸው። ግን መለወጥ በፍልስፍናውም ዓለም የተለየ ትርጉም ተሰጥቶታል። በእርግጥ ሰዎች መለወጥን በተመለከተ ለውጥ መለወጥ የሚባለውን ብዙ ተፈላስፈውበታል። ይሄ በፍልስፍናው አለም በፍልስፍናው አለም እና በፖለቲካውም ውስጥ መለወጥ የሚባለውን ነገር ሁለት አይነት ገጽታ ሰጥተውታል ሰዎች። አንደኛው መሰረታዊ መለወጥ እና ሁለተኛው ደግሞ ጥገናዊ መለወጥ የሚባል ነገር እንዳለ ይናገራሉ። አሁን ይህንን እኔ ገና ወጣት ሳለው ማርክሲዝም ሌኒኒዝም ይስፋፋ በነበረበት ጊዜ ከነዛ መጽሐፎች ውስጥ ያነበብኳቸው ትዝ ብሎኝ ነው። እና መሰረታዊ መለወጥ አለ እና ጥገናዊ መለወጥ አለ። መሰረታዊ መለወጥ የሚባለው ነገር አንድን ነገር ከስረ መሰረቱ ለውጦ ሁኔታዎችን መቶ በመቶ መቀየርን የሚያሳይ ሲሆን ጥገናዊው ለውጥ ግን የተሰነጠቀ ወይም የተሰበረን ነገር መልሶ አክሞ እንደገና የድሮውን አገልግሎት እንዲሰጥ ማድረግ የሚባለውን ትርጉም የሚሰጥ ነው። ሳይንስም ስለ ለውጥ ብዙ ነገር ተናግሯል እና በእርግጥ ሁለት አይነት ለውጦች እንዳሉ ከዚህም በፊት ተናግሬያለሁ። በሳይንስ ፊዚካል እና ኬሚካል ለውጥ የሚባሉ ነገሮች አሉ። ፊዚካል የሚባለው ለውጥ አሁን እኔ ወረቀትን ብቀድ ወረቀቱ ሁለት ቦታ ተቀዷል፣ ግን በአካላዊ ይዘቱ ላይ ያመጣሁት ለውጥ የለም። ፊዚካል ለውጥ የሚባለው ተመልሶ ያንኑ ነገር ሊሰጥ የሚችል ነገር እንደሆነ ነው በሳይንስ የምናውቀው። ግን ኬሚካል ለውጥ የሚባል ደግሞ አለ። ኬሚካል ለውጥ ለምሳሌ በእሳት አንድን ነገር ብናቃጥለው ሙሉ ለሙሉ ይሄ ተፈጥሮ ይቀየራል፣ አመድ ይሆናል እና የተፈጥሮ ለውጥ ነው የሚኖረው እና ኬሚካል ለውጥ ተመልሶ ሊገኝ አይችልም። ፊዚካል ለውጥ ግን ተመልሶ ሊገኝ ይችላል። እና መለወጥ እና ውጤቶቹ በሚለው ርዕስ ስር እኔ እነዚህ እነዚህ አይነት ነገሮች እንዳሉ እንድናስብ እፈልጋለሁ። እና ታዲያ መለወጥ የሚባለው ነገር የፍጥረት ሁሉ ባህሪ እንደሆነ እንድናውቅ ያስፈልጋል። አሁን የፍጥረት ሁሉ ባህሪ ነው ብዬ ስናገር ፍጡር የሆነ ማንኛውም ነገር በሰማይም ይሁን በምድር ፍጡር የሆነ ማንኛውም ነገር ለመለወጥ ወይም መለወጥ የሚባል ነገር ሊያጋጥመው የሚችል እንደሆነ ማሰብ አለብን። ስለዚህ እኔ እንደዚህ ብያለሁ። በፍጥረተ ዓለም ውስጥ ማንኛውም ነገር በጊዜ ሂደት ውስጥ ይለወጣል። የማይለወጥ ነገር በፍጹም የለም። ሕፃናት እንደተወለዱ በጣም ሕፃናት በጣም ምንድን ነው የሚያሳሱ ሕፃናት በቀን በቀን እያደጉ እያደጉ እያደጉ ሲለወጡ ታያቸዋላችሁ። መለወጥ የማይለወጥ ነገር የለም። አዋቂዎች ያረጃሉ፣ እያረጀን ነው እኛ አካባቢ ይለወጣል። ይህንን አንዳንድ ቦታ በኋላ በሚቀጥለው ላይ እናገራለሁ። የተለወጡ አካባቢዎች አሉ እና መለወጥ የሚባለው ነገር የፍጥረት ሁሉ ባህሪ ነው፣ ውስጣችን ያለ ነገር ነው እና ፍጡር ሆኖ ለውጥ የማይነካው የማይለወጥ ምንም ነገር የለም። እዚጋ ሁለት ነገሮችን አስቀምጫለው። እዚህኛው ስላይድ መጨረሻ ላይ ቅዱሳን የነበሩ መላእክት በትዕቢት ኃጢአት ሰርተው በመለወጥ ሰይጣናት ሆነዋል። አሁን ሰይጣናት የምንላቸው አጋንንቶች፣ እርኩሳን መናፍስት የምንላቸው ድሮ ቅዱሳን የነበሩ መላእክት ናቸው። ኃጢአት ሰርተው ተለውጠዋል እና አሁን አጋንንት ሰይጣናት ሆነዋል። ሰዎች በአዳምና በሔዋን ጊዜ አዳምና ሔዋን ቅዱሳን ሆኖ እግዚአብሔርን ወክለው በምድር ላይ የምድር ገዢዎች ሊሆኑ የተሰሩ የተፈጠሩ ሰዎች ኃጢአት በመስራታቸው የማይሞቱ የነበሩት ሰዎች የሚሞቱ ሆነው ተለውጧል እና እንግዲህ እንደዚህ እንደዚህ አይነት ነገሮችን ለውጥን ስናስብ እንድናስብ እፈልጋለሁ። የሚቀጥለው ነገሬ ላይ ከዚሁ የቀጠለው አለማችን ውበቷና አስደናቂነቷ ተለውጧል ራሱ። አዳምና ህዋን በነበሩበት ጊዜ የነበረው አይነት ሁኔታ አይደለም፣ የነበረው ውበት አይደለም። አሁንም እንኳን ውብ ብትሆንም ዓለማችን ግን ያ አስደናቂ ውበቷ ተለውጧል እና እንደምናየው የኃጢአት መናገሻ ዓለም ሆናለች። ወቅቶች ይለወጣሉ። አሁን እዚህ ስላይዱ ሲጀመር ያያችሁት የአትክልት ፎቶ የለውጦችን መለወጥ የወቅቶችን መለወጥ የሚያሳይ ነው። አሁን እኛ ያለነው በፎል ውስጥ ነው አይደለም? ቅጠሎች ወደ ቢጫነት ይለወጣሉ፣ ይረግፋሉ፣ በጣም አስደናቂ ተፈጥሮ ይዘው ይገኛሉ። እና ወዲያው ደግሞ ክረምት ይመጣል። አካባቢያችን በሙሉ በስኖው ይሸፈናል። እንደገና ደግሞ በጋ ይመጣል። ወቅቶች ይለዋወጣሉ። መለወጥ የሚባለው ነገር ዙሪያችንን የከበበ ያለ ነገር ነው። የእኛም ስሜቶች እንደዚሁ ይለዋወጣሉ። አንዳንድ ጊዜ ደስተኞች እንሆናለን፣ አንዳንድ ጊዜ ሀዘንተኞች እንሆናለን። አንዳንድ ጊዜ እናኮርፋለን፣ አንዳንድ ጊዜ እንፍለቀለቃለን። እንደዚህ አይነት ለውጦች በስሜቶቻችንም ውስጥ ይከናወናሉ። የሰዎች ሁኔታዎች ይለወጣሉ። ድሃዎች የነበሩ ሀብታም፣ ሀብታም የነበሩ ድሃዎች። በመጽሐፍ ቅዱስ ታሪክ ሁሉ ላይ እንደዚህ አይነት ለውጦች ሲከናወኑ አይተናል። ከተማዎች ባዶ ቦታዎች ሆኖ ባዶ ቦታዎች ደግሞ ከተማዎች ሆነዋል። አሁን ጌታ ኢየሱስ ክርስቶስ በነበረበት ጊዜ የገሊላ ባህር አካባቢ እነ ቅፍርናሁም ዛሬ የሉ እና በጣም አስደናቂ የቢዝነስ ከተማዎች የነበሩ ዩሮፕ ውስጥ ብትሄዱ በቅርብ ጊዜ የሆነ ምናልባት ለንደን እያለው ይመስለኛል በጀርመን ሀገር ከዋና ዋና ከተሞች ውጭ ባሉ ከተሞች ውስጥ መንደሮች ውስጥ የነበሩ ያሉ ወጣቶች ወደ ከተሞች ውስጥ እየጎረፉ እየሄዱ ብዙ የመንደሮች ትናንሽ መንደሮች አምስት ሺህ ስድስት ሺህ ሰው ሊኖርባቸው የሚችሉ መንደሮች ባዶ የቀበሮ መጨፈሪያዎች እንደሆኑ ሲነገር ሰምቻለሁ። ከተማዎች ባዶ ባዶ ቦታዎች ከተማዎች ሆነው ይለወጣሉ። ግንኙነት ይለወጣል። እንግዲህ እነዚህ እነዚህ አይነት ነገሮች በስፋት የምንመለከታቸው በሰዎች ሕይወት ውስጥ ያሉ ነገሮች ናቸው እና አንዳንድ ጊዜ አንዳንድ ሰዎች በተወሰነ ሁኔታና አካባቢ ገብተው ባልተጠበቀ መንገድ ሲለወጡ፣ የማታውቋቸው አይነት ሰዎች ሆነው ሲለወጡ ታገኛላችሁ። አሁን ድንገት ከአሜሪካ ወደ ኢትዮጵያ ብትሄዱ ወይም ደግሞ ኢትዮጵያ ሆናችሁ አሜሪካ መጥቶ ሰው ወደ ኢትዮጵያ መጥቶ ሲጎበኛችሁ በአስገራሚ ሁኔታ ሰዎች የድሮ የነበራቸው ነገር በሙሉ ተለውጦ ሲያስደነግጡ፣ ሲያስፈሩ እና ልብ ሲሰብሩ ልትመለከቱ ትችላላችሁ። ሰዎች ይለወጣሉ። መለወጥ ዙሪያችንን የከበበን የማናመልጠው፣ በአንድም በሌላ መንገድ ሁላችንም የምናልፍበት ነገር ነው። እኛ እያየን እነ ሳምሪ አሁን አድገዋል አይደል? ቁመታቸው ረዝሞ ትልልቅ ልጆች ሆነዋል። የሚገርም ነው ይሄ። መለወጥን ልናመልጠው አንችልም እና ሁሉ ነገር እንዳለ ሊቀር አይችልም፣ ይለወጣል። እና ታዲያ እኔ ወደ እግዚአብሔር አልለወጥም ወዳለው ነጥብ ከመሻገሬ በፊት ይሄ መለወጥ የሚባለውን ነገር በተለይ ሰዎች በራሳቸው ላይ የሚሆነውን ለውጥ ለማስቀረት የማያደርጉት ጥረት የለም አሁን የማያደርጉት ጥረት የለም። አንዳንድ ሰዎች ወጣቶች እንደሆኑ ራሳቸውን ለማቆየት በመፈለግ ወይም የተፈጥሮ ነገሮቻቸውን ለመለወጥ ብዙ ጥረት ያደርጋሉ። ይገርማቸዋል። በቅርብ ቀን ብራዚል ውስጥ አንዲት ሴት እዚህ ሰውነቷ መቀመጫ አካባቢ ያለውን ሰውነቷን ለማስቀየር በአንድ ዶክተር ሄዳ የሕክምና ኦፕራሲዮን አደረገች። እና የሚገርም ነው። ሀብታም ናት። ብዙ ሺህ ብር ከፍላ ነው የሕክምና በተደረገላት። በዛን ሁለት ነው የሞተችው እና አሁን ዶክተሩ ተይዞ ለፍርድ እየጠበቀ ነው። በቅርብ ያነበብኩት ዜና ነው ሰዎች እራሳቸውን ለመለወጥ እግዚአብሔር እንኳን የሰጣቸውን ለመለወጥ የሚታገሉበት ዘመን ነው። ደግሞም ለውጥ በእነሱ ላይ እንዳይሆን ብዙ ሪሰርቾች እየተደረጉ ነው። ይገርማቸዋል። በጣም ብዙ ሰዎች ሳረጁ ለመኖር እንዲችሉ ፀጉራቸው ነጭ ሆኖ ቀይ ወይም ጥቁር ለማድረግ ፊታቸው ተጨማዶ በፋት በፋት ፋት በፊታቸው ላይ በስሪንጅ እየተነፋ ይሄ ጭርምትምቱ እንዳይኖር ለማድረግ የማይደረጉ ነገሮች የለም ለውጥን ለማስቀረት። ለውጥ ግን የማይቀር ነገር ነው እና ለማስቀረትም ለማገድም በፍጹም አይቻልም እና ነገር ግን ለውጥ የሚባለው ነገር በሰዎች አካባቢ ስነ ልቡናዊና አእምሯዊ መንፈሳዊ መምታታቶችን እና ጭንቀቶችን ሲያስከትል ታይቷል እና ለዚህ ይመስለኛል እግዚአብሔር እዚህ ጋር ዙሪያችሁ በሙሉ ለውጥ በለውጥ ነው፣ ግን እኔ እግዚአብሔር አለ፣ እግዚአብሔር አልለወጥም። ስለዚህ በእኔ መኖር፣ በእኔ አለመለወጥ በለውጥ የተከበባችሁ እናንተ መጽናናት ትችላላችሁ የሚልን መንፈስና መልእክት እያስተላለፈ እንደሆነ ነው እኔ የምመለከተውና፣ አሁን እግዚአብሔር እንደማይለወጥ ወደምናገርበት ክፍል እግዚአብሔር አይለወጥም ወደምለው ርዕስ እመጣለሁኝ። እግዚአብሔር አይለወጥም። እሺ፣ እኔ እቀጥላለሁ። እግዚአብሔር የሚባለው አምላክ አይለወጥም። ቁጥር ስድስት ላይ እግዚአብሔር ምንድን ያለው? እኔ እግዚአብሔር ምን አላደርግም አልለወጥም። ስለዚህ እናንተ ያዕቆብ ልጆች ሆይ የጠፋችሁ አይደላችሁም ብሎ ሲናገር እናየዋለን። ይሄ አልለወጥም የሚለውን ቃል ጥቂት ልናገርበት እፈልጋለሁ። በጣም ብዙ አይደለም ጥቂት አልለወጥም የሚለው ቃል እንደምታውት አሉታዊ ቃል ነው ማለት ለውጥ የለብኝም የሚልን ሀሳብ ነው የሚያስተላልፈው ለውጥ የሚባለው ነገር ከሚያስከትላቸው ተጽዕኖዎች አካላዊም ይሁን መንፈሳዊ ወይም ስነ ልቡናዊ ተጽዕኖዎች እኔ ውጭ ነኝ የሚለውን ነገር ነው እግዚአብሔር እየተናገረ ያለው መለወጥ የሚያስከትለውን ህመም ሐዘን፣ ሰቆቃ በምናይበት ጊዜ ተስፋ እንዳንቆርጥ፣ ሳይለወጥ የጸና እስከ ዛሬም ለዘላለምም የሚጸና ልንታመን የምንችለው አምላክ እንዳለን የሚያሳይ እውነታ ነው። ለእኛ ለፍጡራን ትልቁ መጽናኛችን የማይለወጠውን የእግዚአብሔርን ባህሪ ማወቅና በዚህ በማይለወጠው በእግዚአብሔር ባህሪ ላይ መታመንና መደገፋችን ነው። እንግዲህ ወገኖች፣ ወይ የምናገረውን እየተከታተላችሁኝ ከሆነ እግዚአብሔር የሚባለው አምላክ የማይለወጥ አምላክ ነው። እኔ እግዚአብሔር አለ፣ እግዚአብሔር ምናልሆንም፣ አልለወጥም። ይህንን ሀሳብ እኔ በማነሳበት ጊዜ በጣም መሰረታዊ አንድ እውነትን እንድትይዙልኝ እፈልጋለሁ። ከዚህ የጠቀስኳቸው መለወጥን በተመለከተ የጠቀስኳቸው ያነሳኋቸው ማንኛውም ነጥቦች የመለወጥ ትርጉምና ሂደቱ በእግዚአብሔር ላይ በፍጹም አይሰራም። እግዚአብሔር ከማይለወጥ አምላክ ነው። ይህንን ሳስብ አንድ ነገር እንደ መሰረታዊ መርሆ ለእናንተ በጣም በህይወት ዘመናችሁ ሁሉ ይጠቅማችኋል ብዬ የማስበውን እነግራችኋለሁ። ይሄ እግዚአብሔር ያለመለወጡ እውነታ በጣም አስደናቂ ከመሆኑም ባሻገር በፍጡራንና በፈጣሪ መካከል ያለውን ትልቅና ዋና ልዩነት ያስቀመጠ እውነት ነው ተመልከቱ እኛ ፍጡራንን ማን የፈጠረን እግዚአብሔርን የፈጠረን እግዚአብሔር የፈጠረን ፍጡራን የምንለወጥ ነን በጊዜ በሂደት የፈጠረን እግዚአብሔር ግን የማይለወጥ ነው በሂደትም በጊዜ ስለዚህ በእኛና በእግዚአብሔር መካከል ካሉ ዋና ዋና ልዩነቶች መካከል አንደኛውና ዋነኛው ልዩነት እግዚአብሔር የማይለወጥ፣ እኛ የምንለወጥ መሆናችን ነው። ከዚህ የተነሳ ነው እኔ አሁን በዚህ በኢትዮጵያ ወንጌላውያን ቤተክርስቲያኖች ዙሪያ በጣም በስፋት ውስጥ ውስጡን የተሰገሰገ የሐሰት ትምህርቶች ላይ እንድትጠነቀቁ የምፈልገው እኛ በሁኔታዎች እና በጊዜ የምንለወጥ ሰዎች እግዚአብሔርነት አለን ብለው የሚያስተምሩ ሰዎች ቁጥር የላቸውም። አሁን ማንም ደግሞ አያውቃቸውም። በጣም በቤተ ክርስቲያን ውስጥ ተሰግስገው ነው የሚኖሩት። አሁን ያሉ ስብከቶችና መልእክቶች በሙሉ ያነጣጠሩት በዚህ ዙሪያ ነው። እኛ እግዚአብሔር ነን፣ እንደ እግዚአብሔር ነን፣ እግዚአብሔር ነን፣ ትንንሽ እግዚአብሔሮች ነን፣ መንፈስ ነን፣ በስጋ ውስጥ የምንኖር እና ከፈለገን ደግሞ መብረር የምንችል አይነት አድርገው ነው ራሳቸውን የሚያቀርቡት። ግን በጣም የተምታታ ትክክል መጽሐፍ ቅዱሳዊ ያልሆነ ተፈጥሯችንን በእውነት የማይገልጥ አባባል ነው። እኛ ፍጡራን ነን። መንፈስ አይደለንም። ሰዎች ነን። እግዚአብሔር አይደለንም። ፍጡራን ነን። እና እነዚህ ይሄ ሰውን ወደዛ አይነት ሁኔታ ከፍ አድርገው የሚያስተምሩ ሰዎች መጽሐፍ ቅዱሳዊ አስተማሪዎች አይደሉም። እግዚአብሔርን የማያውቁም መጽሐፍ ቅዱስ ምን እንደሚልም የማያውቁ ሰዎች ናቸው። የተለየ ፍልስፍናና ሃይማኖትን ነው እያራመዱ ያሉት። ግን ማንም ሰው አላወቃቸውም። እና ብዙ የቴሌቪዥን ተከታዮች አሏቸው፣ የዩቲዩብ ተከታዮች አላቸው። እና ኢትዮጵያን በሙሉ በነዚህ ሰዎች ውዥምብር ውስጥ ወድቀዋል። በእኛና በእግዚአብሔር መካከል ትልቅ ልዩነት አለ። እሱ ፈጣሪ፣ እኛ ፍጡራ ነን። እኔ አልለወጥም በማለት መናገር የቻለ የማይለወጥ በምንም ነገር ተጽዕኖ ውስጥ ያልሆነ እግዚአብሔር ብቻ ነው። እስኪ ተመልከቱ። እኔ ተነስቼ እኔ ሀይለ ልዑል አልለወጥም ብዬ ብናገር መሳቂያ ነው መሆኑ፣ ምክንያቱም እየተለወጥኩ ነው ያለሁት። እና ማንም ሰው ማንም አገልጋይ ማንም ሰው እንደዚህ ብሎ መናገር አይችልም። አማልክት ናቸው ተብለው የተጠቀሱ አማልክቶች ሁሉ እንደዚህ ብለው ሊናገሩ አይችሉም። የማይለወጥ ያልተለወጠ፣ ለዘላለም የሚጸና የጸና እግዚአብሔር ብቻ ነው። ይህንን ነው መጽሐፍ ቅዱስ የሚናገረው። ስለ ራሱም እኔ አልለወጥም ብሎ መናገር የቻለ እግዚአብሔር ብቻ ነው። እግዚአብሔር ነን ብለው ያሉና ያስተማሩ ሰዎች ሁሉም ተለውጠዋል። ብዙዎቹ ሞተዋል። አሁንም ያሉት ይሞታሉ። እኔ ለሰዎች ይህንን ተናግሬ አውቃለሁ። ኢትዮጵያ ውስጥ አብዮት አደባባይ መጥተው ከሰበኩ ሰዎች መካከል አንዱ ሞሪስ ሴሩሎ የሚባል እዚህ አሜሪካ ውስጥ የታወቀ የነዚህ የፌዝ ሙቭመንት ተከታዮች አስተማሪ ነበረ እና ሞሪስ ሴሩሎ በቪዲዮ ላይ ሲሰብክ እያየሁት ምን ብሏል? እኔ ክርስቶስ ነኝ፣ እኔ ክርስቶስ ነኝ የምታውት ሞሪስ ሴሪሎን አይደለም የምታዩት ክርስቶስን ነው ብሎ የተናገረ ሰው ነው። እነዚህ ሰዎች በሙሉ ሞተዋል። ጌታ ኢየሱስ ክርስቶስ ሞቶ ተነስቷል። ሞተው እነሱ አልተነሱም። በስብሰዋል፣ አርጅተዋል፣ በሰዎች ተመርተዋል። አምላኮች አይደሉም፣ ሰዎች ናቸው። የተወናበዱ ሰዎች። እኔ አልለወጥም ብሎ መናገር የሚችል አንድና አንድ ብቻ ነው። ያማን ነው፣ እግዚአብሔር ነው። እነዚህ ሰዎች በመንፈስ ቅዱስ የተመሩ የሚመሩ መስለዋቸዋል። ሰዎች አይደሉም። በሌላ መንፈስ ነው የተመሩት፣ በውሸት መንፈስ፣ በሐሰት መንፈስ፣ በሰይጣን መንፈስ። እነዚህ ሰዎች ጸጉራቸው፣ ፊታቸው ሲጨማደድ፣ ሲታመሙ በቦታ እና በየቦታው በእንደዚህ አይነት ሁኔታ ሲሰቃዩ አንዳንዶቹ እንደዚህ አይነት ሰባኪዎች በካንሰር ተይዘው ራሳቸው መፈወስ የማይችሉ ሆነው ተደብቀው ከጉባኤ በሌላ ሀገር ሄደው ሲታከሙ ተገኝተዋል። ለሰው ግን ምን ይላሉ? እኔ እፈውሳለሁ ይላሉ። ራሴን እፈውሳለሁ፣ ሰውን እፈውሳለሁ ይላሉ። ውሸታሞች ናቸው። እኔ አልለወጥም የሚል እና ያልተለወጠ የማይለወጥ አንድና አንድ ብቻ ነው። ያ ማን ነው? እግዚአብሔር ነው። እግዚአብሔር የማይለወጥ አምላክ ነው። እሱ ብቻ አይለወጥም። እሱ ብቻ አይቀየርም። እሱ ብቻ በምንም ነገር ተጽዕኖ ውስጥ አይገባም። የእኔና የእናንተ እግዚአብሔር እንዲህ አይነት እግዚአብሔር ነው። ለዚህ ነው ለእስራኤላውያን ምን አላቸው? እኔ እግዚአብሔር አላቸው፣ አልለወጥም። እኔ እግዚአብሔር መለወጥ የሚባል ነገር አይነካኝም። ይሄ ለነዚህ ለእስራኤላውያን መነገሩ በጣም ጠቃሚ ነው። በኋላ ጥቅሙን እነግራችኋለሁ። ግን የሚቀጥለው ነጥቤ አሁን አልለወጥም እግዚአብሔር አይለወጥም። ቁጥር ሁለት፣ የሚቀጥለው ስላይዴ ላይ የማሳያችሁ ነገር ነው። እግዚአብሔር በምን በምን አኳያ አይለወጥም የሚለውን ነገር ለማሳየት ስድስት ነጥቦችን እዚህ ጋር አስቀምጫለሁ። አንደኛ በተፈጥሮ አይለወጥም። እኔ ይህንን የእግዚአብሔርን በተፈጥሮ አይለወጥም የሚለውን ነገር የእግዚአብሔርን ተፈጥሮ በዚህ በቴዎሎጂ ዓለም ውስጥ ምን ብለን ነው የምንጠቅሰው? የእግዚአብሔር ኤሰንስ ብለን ነው የምንጠቅሰው፣ እና በአማርኛ ኩነት ተብሎ ተጠቅሷል። የእግዚአብሔር የውስጡ ተፈጥሮ ነው፣ እና ስለዚህ ስለ እግዚአብሔር የውስጥ ተፈጥሮ ማንም ምንም መናገር አይችልም። ከኛ እውቀትና ከኛ ችሎታ ከኛ ምርምር ባሻገር ነው እና ይሁን እንጂ የእግዚአብሔር አጠቃላይ ተፈጥሮ የራሱ ተፈጥሮ ማለት ነው፣ በምንም ዓይነት ሁኔታ የሚለወጥ አይደለም። እግዚአብሔር ድሮም ያለ አሁንም ያለ ለዘላለም የሚኖር አምላክ ነው። ሁሉ ነገር ይለወጣል፣ እሱ አይለወጥም። እግዚአብሔር ይመስገን። እሱ እዚህ ላይ እንዳውም የተናገርኩት ነገር ንጹሕ እና ፍጹም የሆነ መንፈስ ነው፣ አይለወጥም። በሰው ሰውነት ጌታ ኢየሱስ በገባበት ጊዜ የሰውን ሰውነት በዚህ በማይለወጠው ነገሩ ላይ ምን አድርጓል? ጨምሯል። እና ያ የሰው ሰውነቱ ራሱ አሁን እንዳለ በእግዚአብሔር ፊት ከእግዚአብሔር ጋር ለዘላለም የከበረ አካል ሆኖ ይገኛል። እና እግዚአብሔር በእሱነቱ አይለወጥም። በሁለተኛ ደረጃ እግዚአብሔር በባህሪው አይለወጥም። ይህንን የእግዚአብሔርን ባህሪ ለመናገር ጊዜና ሰዓት አይበቃም። ምን ብለን የምንጠቅሳቸው ናቸው ዚ አትሪቢዩት ኦፍ ጎድ የምንላቸው ናቸው። በኃይሉ በጥበቡ፣ በፍርዱ፣ በትግስቱ፣ በደግነቱ፣ በቸርነቱ፣ በመልካምነቱ፣ በፍቅሩ እነዚህ ሁሉ የተጠቃለሉበት ነው የእግዚአብሔር ባህርያት። እና በነዚህ ባህርያቶቹ እግዚአብሔር በፍጹም አይለወጥም ቅድም ቁጥር አምስት ላይ የተናገረውን ነገር ነግራቸዋለሁ። ፍርዱ የማይዛባ የማይለወጥ ነው እና እኔ እግዚአብሔር አለ። ቅድም በቁጥር አምስት ላይ ስንመለከት በፍርድ ወደ እናንተ መጣለሁ፣ እቀርባለሁ እና በመተተኞች፣ በአስማተኞች፣ በአመንዝሮች፣ ሰውን በሚበድሉ በግፈኞች ላይ እፈርዳለሁ፣ እንደውም ፈጣን ምስክር እሆንባቸዋለሁ ብሎ በተናገረው ውስጥ ባህሪያቶቹን ታያላችሁ። እግዚአብሔር ፍጹም ፈራጅ ነው። በሰዎች መካከል አያዳላም። እኛ የማዳላት ዝንባሌ ያለን ፍጥረታት ነን። እግዚአብሔር ግን በምንም አይነት መንገድ በሰዎች መካከል አድሎ የሚባል ነገር አያደርግም። እኔ ይሄውና እሁድ እሁድ እዚህ እሰብካለሁ እና ስለምትሰብክ አንዳንድ ኃጢአት ተፈቅዶልሃል ብሎ እግዚአብሔር ለእኔ አድሎ አያደርግም። ኖ ኃጢአት ባደርግ ልክ እንደ ማንኛውም ሰው ይፈርድብኛል እግዚአብሔር። ስለዚህ እግዚአብሔር በፍርዱ በባህሪው አይለወጥም። ፍቅሩስ አይለወጥም። እግዚአብሔር ዛሬም እንደወደደን ነው፣ ለዘላለም እንደወደደን ነው የሚቀረው። በጣም ይገርማል። በኋላ አነሰዋለው መሰለኝ ፍቅሩን። እግዚአብሔር በእቅዱ አይለወጥም። ተመልከቱ፣ እግዚአብሔር የሚባለው አምላክ ሁሉን ነገር የሚሰራው በእቅድ ነው። ባለፈው ሳምንት ስንመለከት ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ የሚለውን ነገር ስንመለከት ያንን ሀሳብ ለማምጣት ሐዋርያው ቅዱስ ጳውሎስ ምንድን ነው የተናገረው? ዘመኑ በደረሰ ጊዜ ነው እግዚአብሔር ያቀደው ጊዜ፣ ሰዓቷ፣ ደቂቃዋ፣ ሰከንዷ እና ቦታው ሳይቀር ጌታ ኢየሱስ ክርስቶስ የተወለደበት ያለምንም እንከን ሳይዛነፍ፣ ሳይዛባ ነው የተፈጸመው። ህፃኑ ጌታ ኢየሱስ ክርስቶስ በትንቢተ ሚኪያስ ይሄ ሚልኪያስ ነው እያነበብን ያለ ነው። ሚኪያስ በሚባለው ትንቢት ውስጥ ምዕራፍ አምስት ላይ ከ በቤተልሄም፣ በኤፍራታ በቤተልሄም ከተማ ጌታ ኢየሱስ እንደሚወለድ ተነግሯል። ግን ዮሴፍና ማርያም የት ነበሩ? በሌላ ከተማ ነበሩ። ከሌላ ከተማ ነው ከናዝሬት ከተማ ነው ወደ ቤተልሄም ከተማ መጥተው ጌታ ኢየሱስ ክርስቶስ ልክ እግዚአብሔር እንደተናገረው የተወለደው ስለዚህ እግዚአብሔር እቅዱን አይለውጥም። በእቅዱ የተለወጠ አምላክ አይደለም። ይሄን አደርጋለሁ ብሎ እማይፈጽምበት ያልፈጸመበት ጊዜ የለም። ለእያንዳንዳችንም ልክ እንደዚህ ነው። ለሳምሪ፣ ለሰሎሜ፣ ለርብቃ፣ ለዲቦራ፣ ለእናት፣ ለቆንጂት፣ ለቴዎድሮስ፣ ለእኔ ያለውን እቅድ ማንም አይቀይረውም። ምክንያቱም እግዚአብሔር በጥበቡና በማስተዋሉ ራሱ የሰራው ያደረገው እቅድ ስለሆነ የተሳሳተ የማይሆን እቅድ አቅዶ አያውቅም። የታቀደው እቅድ ደግሞ እንደዚሁ ይፈጸማል። እግዚአብሔር በተስፋ ቃሉም አይለወጥም። ተመልከቱ፣ መጽሐፍ ቅዱሳችንን ስንመለከት መጽሐፍ ቅዱስ ካለው አንድ አስደናቂና እውነተኛ ባህሪ አንዱ የተስፋ ቃል ኪዳን የሞላበት መጽሐፍ ነው። በጣም ብዙ የተስፋ ቃል ኪዳኖች አሉ። በተስፋ ቃል ኪዳኑ እግዚአብሔር አይለወጥም። ለአብርሃም የገባው ቃል ኪዳን፣ ከዛ በፊት ለሔዋን እና ለአዳም የገባው ቃል ኪዳን፣ ቀጥሎ ለዳዊት ከአብርሃም በኋላ ለዳዊት የገባው ቃል ኪዳን፣ ለኖህ የገባው ቃል ኪዳን፣ ለሰው ልጆች የገባው ቃል ኪዳኖች በሙሉ በፍጹም ሳይለወጡ ተፈጽመዋል። ጌታ ኢየሱስ ክርስቶስ እንደሚመጣ በቀራኒዮ መስቀል ላይ እንደሚሞት ይሄ የተስፋ ቃል ኪዳን እንደሚፈጸም ልክ ቅድም የነገርኳችሁ ስለ ጌታ የሱስ መምጣት ስለ መጥምቁ ዮሐንስ መምጣት ተናግሯል። የተስፋ ቃል ሰጥቷል። በተወሰኑበት ደቂቃና ሰዓታት ተፈጽመዋል። ዛሬም ልዩ የተስፋ ቃል ኪዳኖች አሉ። እኔ ከእናንተ ጋር እሆናለሁ የሚለው ቃል ኪዳን ከእኛ ጋራ እንደሆነ እንደሚሆን የሚያስረዱ ናቸው እና በተስፋ ቃሉ አይለወጥም። አምስተኛ እግዚአብሔር በፍርዱ አይለወጥም። ቅድም ከፍርዱ ባሕሪያት ተናግሬያለሁ። ለማንም በምንም የማያዳላ ዘረኛ ያልሆነ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ምናምን ምናምን የሚል ዝባዝንኬ ውስጥ የማይገባ እውነተኛ ጻድቅ፣ በሁሉ ነገር ንጹሕ የሆነ አምላክ ነው። እግዚአብሔር በፍቅሩም አይለወጥም። በዚህ በዮሐንስ ወንጌል ምዕራፍ 13 ላይ ጌታ ኢየሱስ ክርስቶስ ሊሰቀል ጥቂት ደቂቃዎች በቀሩበት ሰዓት በጣም እጭቅ ያለ ትምህርትን ለደቀ መዛሙርቱ ሲያስተምር ነበር። ከምዕራፍ 13 እስከ ምዕራፍ 17 ድረስ። ምዕራፍ 18 ላይ ጌታ ኢየሱስ ተያዘ። 18-19 የስቅለቱን ጊዜ ነው የሚያሳየው። 20 እና 21 የትንሣኤውንና የእርገቱን ጊዜ ያሳያሉ። እና ምዕራፍ 13 ላይ ደቀ መዛሙርቱን እየተናገራቸው እያለ ዮሐንስ ምን ብሎ ጽፏል? የወደዳቸውን እስከ መጨረሻው ወደዳቸው ብሎ ያሰፈረው ቃል አለ። ጌታ ኢየሱስ ክርስቶስ ይወደናል። ፍቅሩ ደግሞ እኛን የወደደበት መውደድ እስከ መጨረሻው የማይለወጥ መውደድ ነው። ምክንያቱም የማይለወጥ አምላክ ስለሆነ። ስለዚህ ይህንን አጋጣሚ በመጠቀም እኔ ለእናንተ እንደዚህ ብዬ መናገር እፈልጋለሁ። እግዚአብሔር በጣም በጣም ይወዳችኋል፣ ይወድሻል። በማይለወጥ ፍቅሩ ይወደናል። እና ይህንን ልባችን ውስጥ እንድንይዝ እግዚአብሔር አምላካችን ይፈልጋል። የማይለወጥ ፍቅር ያለው አምላክ ነው፣ ይወደናል። በፍቅሩ ደግሞ አይለወጥም። እንደዚህ ብዬ መናገር ፈልጋለሁ። የእግዚአብሔርን መውደድ እና ፍቅር ምን ያህል ነው የሚል ጥያቄ ቢኖራችሁ አይኖቻችሁን ወደ ቀራኔው መስቀል ቀና አድርጋችሁ በመስቀል ላይ የተሰቃየውን ጌታ ኢየሱስን ማየት ብቻ ነው። ልክ ጌታ ኢየሱስን እስከ መስጠት ድረስ ጥልቅና አስደናቂ በሆነ ፍቅር ነው የሚወደን እግዚአብሔር። ክብር ሁሉ ለእግዚአብሔር ይሁን። እንግዲህ ወደ መጨረሻው ማጠቃለያ ነጥብ እመጣለሁኝ። ይሄ አዋጅ የተነገረው ለማን ነበር የሚለውን ጥያቄ መጠየቅ አለብኝ እና ቁጥር ስድስትን አንብቤ ነው ይህንን ቃል የምናገረው። ተመልከቱ፣ ቁጥር ስድስት ምን ይላል? እኔ እግዚአብሔር አልለወጥም አለና፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁ። እንዲህ ብላችሁ አስተካክላችሁ ማንበብ ትችላላችሁ። እኔ እግዚአብሔር አልለወጥም፣ ስለዚህ እናንተ የያዕቆብ ልጆች ሆይ የጠፋችሁ አይደላችሁም ብለን ማንበብ እንችላለን። ታያላችሁ። አዋጁ የተነገረው ለማን ነበር የሚለውን ጥያቄ ጠይቀን መልስ ለመፈለግ ስንመጣ መልሱ ያለው ቃሉ ላይ ነው። የተነገረው ለማን ነው? ለያዕቆብ ልጆች ነው። እነዚህ የያዕቆብ ልጆች የሚለውን ነገር መጽሐፍ ቅዱስ ላይ በሙሉ መጽሐፍ ቅዱስ ላይ መታችሁ ስትመረምሩ በተለይ ብሉይ ኪዳን ውስጥ የማንን ቤተሰብ የማንን ልጆች የሚናገር ነው? እግዚአብሔርን ልክ እንደኔና እንደናንተ በጸጋውና በማዳን ኃይሉ አምነው በእግዚአብሔር እምነት ውስጥ ያሉ አማኞችን የሚጠቅስ ቃል ነው። የቃል ኪዳን ልጆችን የሚጠቅስ ቃል ነው። የቃል ኪዳን አማኞች መጠሪያ ስም ነው። ልክ የቃል ኪዳን አማኞች የያዕቆብ ልጆች ነው ተብለው የሚጠሩት እና ልክ እንደኔና እንደናንተኛ የቃል ኪዳን አማኞች ነን። እግዚአብሔር በክርስቶስ ኢየሱስ በኩል ያዳነን የቃል ኪዳን አማኞች ነን እና የያዕቆብ ልጆች የሚለው ለአማኞች የተጠቀሰ የተነገረ ነገር መሆኑን ነው እና ክርስቲያኖች በዚህ አባባል ውስጥ አለንበት። ስለዚህ ልዩ ደህንነት ከእግዚአብሔር ያገኙ በደህንነት እውነትና በደህንነት ጸጋ ከእግዚአብሔር ጋራ የእግዚአብሔር ልጆች ሆነው በእግዚአብሔር ቤተሰብ ውስጥ ላሉ ሰዎች ነው የተነገረው። ግን የእግዚአብሔር ቤተሰቦች የሆኑ የእግዚአብሔር አማኞች እንደ ማንኛውም በዓለም ውስጥ እንዳለ ሰው የልዩ ልዩ ነገሮች መለወጥ፣ የልዩ ልዩ ነገሮች መቀየር የከበባቸው ሰዎች እንደሆኑ ምንም ጥርጥር የለው። በተለይ በዛን ጊዜ እነዚህ እስራኤላውያን የተለያየ ጥያቄዎች በአይምሯቸው ይመላለሱ እንደነበረ የተለያየ ለውጥ አይተው እንደነበረ መገመትና መናገር ትችላላችሁ። የነበሩት ልክ ከምርኮ ተመልሰው ነው የመጡት እና በምርኮ ውስጥ የነበረውን ስቃይ የነበረውን ችግር አይተዋል። አሁን ከምርኮ ተመልሰው ባሉበት ቦታ እስራኤላውያን ብዙዎቹ በእግዚአብሔር ላይ አመፅ ሲፈጥሩ ኃጢአትን ሲሰሩ የማይገባ ነገርን ሲሰሩ በዙሪያቸው ተመልክተዋል። የፖለቲካው ሁኔታ ውጣ ውረዱ የአንዳንዶቹን ልብ ብዙዎቹን ላይሆን ቢችልም እንደረበሻቸው እንዳስጨነቃቸው ምንም ጥርጥር የለም። ከምርኮ የተመለሰ ሕዝብ የኢኮኖሚው ሁኔታ የሚያዝናና ሊሆን አይችልም እና የዓለም ሁኔታ አጠቃላይ ያለው እና የሚመጣው ነገር ዙሪያቸውን የከበባቸው ነገር በሙሉ በለውጥ ውስጥ የተሞላ ነው። ለውጥ የከበባቸው ሰዎች ናቸው። እና ቁጭ ብለው ቆመው በቤት በቤተሰብ በጎዳና፣ በአደባባይ፣ በማህበረሰብ ውስጥ ከሚነጋገሩባቸው ነገሮች አንዱ ወይ ጊዜ ወይ ዘመን እንዲህ አይነት ዘመን ይምጣዊ የሚል ጥያቄዎች በልቦቻቸው ሊኖሩ እንደሚችሉ ማሰብ እንችላለን። በዚህ አይነት ሁኔታ ነው እግዚአብሔር እኔ እግዚአብሔር አለ አልለወጥም ነገሮች ቢለወጡም ቢገለባበጡም እና ነገሮች እንደምትጠብቁትና እንደምታስቡት ባይሆኑም ዙሪያችሁ በሙሉ በለውጥ የተሞላና የተከበበ ቢሆንም በእናንተም አካልና ሕይወት ውስጥ እርጅና፣ ጸጉር መለወጥ፣ ፊት መሸብሸብ የተለያየ ነገር እየተከሰተ ቢሆንም ግን ወደ እኔ ተመልከቱ፣ እኔ በእነዚህ ነገሮች በሙሉ ምናልሆንም እያለ ነው እግዚአብሔር፣ አልለወጥም። ስለዚህ ልባችሁ ይረጋጋ አትናወጡ፣ አትጨነቁ፣ አትምታቱ፣ ያይምታታባችሁ። ወደ እኔ መለስ ብላችሁ በእኔ በማልለወጠው ላይ ቃል ኪዳኔ በጸናው ላይ ለዘላለም በማኖረው ላይ እምነታችሁና ልባችሁ ማረፍ አለበት የሚልም መልእክት ነው እግዚአብሔር እየተናገራቸው ያለው። እና ከዚህ መልእክት ታዲያ የያዕቆብ ልጆች ምንድን ነው የሚያገኙትና ያገኙት ጥቅም የሚል ጥያቄ ልትጠይቁ ትችላላችሁ። አሁን ቃሉን እንደገና እናንብበው። እኔ እግዚአብሔር አልለወጥም አለና፣ እናንተ የያዕቆብ ልጆች ሆይ የጠፋችሁ አይደላችሁም። ለውጡ እናንተን አያጠፋችሁም። ይሄ ነው ጥቅማችሁ። እና በሁለት መንገድ እነዚህን ነገሮች ማየት እንችላለን። እግዚአብሔር በተስፋ ቃሉ እና በምህረቱ በጸጋው ባለመለወጡ እኛ የመጨረሻ መጨረሻችን ሲኦል ሊሆን አይችልም። መንግስተ ሰማይ ነው የሚሆነው። አትጠፉም። የጠፋችሁ አይደላችሁ። ሰይጣን ጠፍታችኋል የጠፋችሁ ትሆናላችሁ ሊላችሁ ይችላል ግን እኔ ስለማልለወጥ አትጠፉም ቃል ኪዳኔ ስለማይለወጥ ፍቅሬ ስለማይለወጥ አሰራሬ ዕቅዴ ዓላማዬ ስለማይለወጥ እናንተ አትጠፉም ይሄ የእግዚአብሔር ቃል ነው በዚህ ምድር ላይ በዚህም ምድር ላይ እንኳን ማክሲመም ማለት ከፍተኛ ጥበቃ እረኝነት እና ማዳን ሊደረግላቸው እንደሚችልም እየተናገራቸው ነው ስለዚህ ትርምሱ፣ ጭንቀቱ፣ የኢኮኖሚው ውጣ ውረድ፣ የፖለቲካው ልዩ ልዩ ነገር ውስጥ መግባት እናንተ ሊያጠፋችሁ አይችልም። እኔ ይህንን ስናገር ሁልጊዜ ባይሙሬ ውስጥ በጣም የምደነቅበት የመዝሙር 46 ቃል አለ። ምን ይላል መሰላችሁ? መዝሙረ ዳዊት መዝሙር 46 ላይ በቅንፍ 46 ነው። ምን ይላል ዘማሪው? የሰራዊት ጌታ እግዚአብሔር መጠጊያችን ነው ባገኘን ታላቅ መከራ ረዳታችን ነው ይልና ተራሮች ምድር ብትናወጥ ይልና ተራሮች ወደ ባህር ልብ ቢወሰዱ። አስቡ አሁን ተራራ ወደ ባህር ልብ ቢወሰድ እና እንደዚህ አይነት ሁኔታ በምድር ላይ ቢፈጠር እኛ እኛ ልባችን በእግዚአብሔር እንደቆመ ነው እንደጸና ነው የሚቆመው ተራሮች ወደ ባህር ልብ ቢወሰዱ ምድር ብትናወጥ እኛ የቆምንበት እግዚአብሔር የማይናወጥ የማይለዋወጥ የማይገለበጥ በምንም ሁኔታ የማይነቃነቅ ነው። ስለዚህ ነገሮች በሙሉ ቢገለባበጡና ቢለወጡ እኛ የቆምንበት እግዚአብሔር ስለማይለወጥ ስለማይገለባበጥ በእግዚአብሔር ጸንተን መቆም እንችላለን። እኛ ግን ጸናን፣ ቆምን ምክንያቱም የቆምኑ በማን ላይ ስለሆነ በምድር ላይ አይደለም፣ በተራሮች ላይ አይደለም። የቆምነው በእምነት በሰራዊቱ ጌታ በእግዚአብሔር ላይ ነው። ስለዚህ እግዚአብሔር እንደዚህ ነው ያለው፣ እኔ እግዚአብሔር አልለወጥም። ሁለት ነገሮች እዚህ ጋር አስቀምጫለሁ። ለውጥ የሚባለው ነገር ጣቱን የማይቀስርበት ትለወጣለ ብሎ ሊዝትበት እንደዚህ ሊጠቁምበት የማይችል ቢኖር እግዚአብሔር ብቻ ነው። ለውጥ የሚባል ነገር ብዕሩን አንስቶ እሱ ይለወጣል ብሎ ሊጽፍበት የማይችል የማይለወጥ ብቸኛ እንዳለ የሚኖር እግዚአብሔር ብቻ ነው። በፍጹም የማይለወጥ ልቡ፣ ተፈጥሮው፣ ፍቅሩ፣ ሁኔታው በሙሉ የማይለወጥ እግዚአብሔር ነው። ስለዚህ እግዚአብሔር እንደዚህ ብሎ ተናግሮ እስራኤላውያንን የሚጠራቸው ልባችሁን በእኔ ላይ አሳርፉ በእኔ ላይ እፎይ በሉ፣ በእኔ ላይ ታመኑ። ነገር ሁሉ ቢለወጥ እናንተ ሳትነቃነቁ ከእኔ ጋር ትኖራላችሁ የሚለውን ነገር እያስተላለፈ ነው እና ሁሉን ነገር ብትረሱ፣ ሁሉን ነገር ብትረሱ፣ ዛሬ ከተነገረው ነገር አንድ ነገር እንዳትረሱ ፈልጋሉ። እግዚአብሔር አይለወጥም፣ እግዚአብሔር አይለወጥም። ለዚህ ነው እኔ እግዚአብሔር አልለወጥም አለና ውጤቱን ተናገረ። ስለዚህ እናንተ ያዕቆብ ልጆች ሆይ ነገር ዓለም ሁኔታዎች ሁሉ ቢገለበጡ ቢገለባበጡ፣ ቢጠፉ እናንተ የጠፋችሁ አትሆኑ እና እግዚአብሔር እግዚአብሔርን ማምለክ ለዚህና ለብዙ የመሳሰሉ ነገሮች በጣም ጠቃሚ ነው። እና እባካችሁ በእግዚአብሔር ላይ ልባችሁን አሳረፉ በማይለወጠው እግዚአብሔር ላይ ። ጓደኛ ይከዳል፣ ሰዎች ይከዳሉ፣ ነገሮች ይከዱናል። ውበት መልክ ሐሰት ነው፣ ከንቱ ነው ተብሎ ተጽፎለታል። ሁሉ ነገር እንዳልነበረ ይሆናል። እግዚአብሔር ግን እንደነበረ የሚቀጥል ነው። በሱ ላይ መታመን ለእኛ በጣም ትልቅ ጥቅም፣ ክብርም እና ብርታትም ጉልበትም ነውና እግዚአብሔር በዚህ ቃል መሰረት ያጽናችሁ። እግዚአብሔር የተመሰገነ ይሁን።